ዶናልድ ያማማውቱ በዩኤስ አሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካው ዘርፍ ረዳት ሚኒስትር በኢትዮጵያ ጉብኝት በማድረግ ላይ ይገኛሉ። እሳቸውም በኤርትራ ያደረጉትን ጉብኝት አጠናቀው እንደመጡ ተገልጿል። አዲስ አበባ በውጭ ጉዳይ ሚኒስትሩን ወርቅነህ ገበየሁን እንዳነጋገሩ መግለጫ ሰጥተዋል። ይበልጡኑ ያተኮሩት በኢትዮጵያና አሜሪካ ባላቸው ዘርፈ ብዙ ግንኙነት ሲሆን ለቀረው ጉዳይ ግን ጊዜው እንዳልሆነና ሀገራቸው የበላዮቻቸውን ካነጋገሩ በኋላ የሚገለጽ እንደሆነ አስረድተዋል። በቅድሚያም በውጭ ጉዳይ ሚኒስቴር ያደረጉት የውይይቱን ይዘት በሚመለከት ኢትዮጵያ ለእኛ ቁልፍ የሆነ ሚና አላት፣ እንዲሁም በመላው አፍሪካ ማለት እችላለሁ። የኢኮኖሚ ውድገት፣ ንግድና የመዋለ ንዋይ ፍሰትን በሚመለከት በጥቅሉ እነዚህን በመሳሰሉት ነጥቦች ላይ ያተኮረ ነበረ። እንዲሁም ንዑስ ክፍለ ዓለማዊ ጉዳዮች እንደ ሶማሊያ፣ ሱዳን በመሳሰሉት የአፍሪካ ቀንድና አካባቢ በሚመለከት ማለት ነው። በዚህ መስመር ስላለው ፈታኝ ተግባራትን የተዋየንባቸው ዋነኛው ጉዳዮች ናቸው። በአካባቢው የሰላምና የጸጥታው ጉዳይ በጣም አንገብጋቢ ከምንላቸው ትኩረት የምናደርግባቸው ናቸው። ይህን መሰል መስመር ደግሞ ለሀገሪቱ ብቻ ሳይሆን ለዩኤስ አሜሪካም ጭምር ነው። ኢትዮጵያን በሚመለከት ሀገራቸው ስለ ወሰደችው አመለካከት አያይዘው እውነቱን ለመናገር ከሆነ ሀገሪቱ በምታሳየው አራያ የገነባቸው የኢንዱስትሪ ፓርኮች፣ በአየር በረራው፣ በኃይል መመንጫ ዘርፎች ይህን መሰል በኢንዱስትሪው እያደገ መሄድን በበቂ ደረጃ በሌሎች የአፍሪካ ሀገሮች እምብዛም ስለማይታይ ነው። እነዚህን የመሳሰሉት ጉዳዮች ላይ ነው ትኩረታችን። በእኛ በኩል በአፍሪካ እድገት ላይ አጋር መሆን ነው የምንፈልገው። ዶናልድ ያማሞቶ በኤርትራ ጉብኝት እንዳደረጉ ሲታወቅ ባለሥልጣናትንና የሀገሪቱን መሪ አነጋግረው እንደሆነ ለቀረበላቸው ጥያቄ በአጭር የሰጡት ምላሽ ስለዚህ እነዚህ ጉዳዮች ነው የምንወደው ፕራይም ሚኒስትር አቤ ፍርስት ይህንን ጉዳይ በቅድሚያ ከጠቅላይ ሚኒስትር አብይ ጋራ የምንወያይበት ነው የሚሆነው። ከዚያ ደግሞ በዋሽንግተን በሚገኘው ጽሕፈት ቤት ከተመካከርንበት በኋላ የሚገለጽ ነው የሚሆነው። በውጭ ጉዳይ ሚኒስቴር ሁለቱን ባለስልጣናት ባካሄዱበት ውይይት የተገኙት የሚኒስቴሩ ቃል አቀባይ መለስ አለም ያከሉበት ከኢንዱስትሪው በተጨማሪ ግብርና ላይ እሴት ጨምሮ የኢትዮጵያ ምርቶች የአሜሪካ ገበያዎች መዳረሻቸውን እንዲያደርጉ ከኢትዮጵያ ጋር በኤነርጂና አቪዬሽን መስኮች ትብብሩ እንዲቀጥል ከመግባባት ተደርሷል። አፍሪካና አሜሪካ የቢዝነስ ፎረም የዛሬ አራት ዓመት ነው የተካሄደው። ከዛ ጊዜ በኋላ በርካታ አሜሪካ ኩባንያዎች ወደ ኢትዮጵያ ገብተዋል። ጠናክሮ እንዲቀጥል ይፈልጋሉ። ስለዚህ በሁለቱ ሀገሮች መካከል በንግድና ኢንቨስትመንት ያለው ግንኙነት የበለጠ እንዲጎለበት፣ ሁለቱም ሀገሮች በጋራ ጥቅም ላይ ተመስርተው ለመስራት ከመግባባት ተደርሰዋል። በክቡር የፌዴራል የውጭ ጉዳይ ሚኒስትር ዶክተር ወርቅነህ በኩል ኢትዮጵያ ከአሜሪካ ጋር ላላት ግንኙነት ትኩረት ትሰጣለች። በሁለቱ ሀገሮች መካከል ያለው የኢኮኖሚ ትብብር የበለጠ መጠናከር ይገባዋል። በኢኮኖሚ መስክ ያለ ትብብርን ነው ወደ ሰላምና መራጋት የማምጣት ይሄ ጉብኝት እየተካሄደ ያለው ኢትዮጵያ ውስጥ ጠንካራ የፖለቲካ ለውጥ በሚደረግበት ጊዜ በመሆኑ ጉብኝቱ ልዩ ትርጉም እንሰጠዋለን። በረዳት ሚኒስትሩ ደረጃ በኢትዮጵያ የተካሄደው ጉብኝት እንግዲህ የበለጠ የአሜሪካ ኩባንያዎች ወደ ኢትዮጵያ እንዲመጡ ይፈለጋል። በነገራችን ላይ ከጥቂት ወራት በኋላ የአሜሪካ የንግድ ሚኒስትር ሚኒስትር ሮስ ሰላሳ ሁለት የሚሆኑ ኩባንያ አስፈጻሚዎችን በመምራት ወደ ኢትዮጵያ ይመጣሉ። ጌታቸው ተድላ ለጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ